አዜማ ሬዲዮ ነው። በመላው ትግራይ አማራጭ ሚዲያ ብሎ ነገር የለም። አማራጭ ሚዲያ የሚናፍቅ አይኑን ከትግራይ ቲቪ ነቅሎ ወደ ወይን ጋዜጣ ማዞር ነው ያለው ዕድል። በመላው ትግራይ አማራጭ ሐሳብ ማቅረብ በካሃዲነት ያስፈርጃል። በቂ የመጠጥ ውሃ የለም ብሎ ከማንሾካሾክ ባለፈ ድምፅ መናገር አሸባሪነት ነው። አማራጭ ሚዲያ ስለሌለ እስከ ቅርብ ጊዜ ድረስ ታሳሪው አብረሃ ደስታ እንደ ትልቅ ሚዲያ ይቆጠር ነበር። የክልሉ ነዋሪዎች ኢሳትን ያዳምጣሉ። በየምሽቱ የአሜሪካ ድምፅ ሬዲዮ የትግርኛው ክፍል የማይሰማበት ቤት ለማግኘት ይከብዳል። ኤፍኤም ሬዲዮ ጣቢያዎች ሦስት ደርሰዋል። የትግራይ ቴሌቪዥን የ18 ሰዓት ስርጭት ያካሄዳል። ሁሉም ሚዲያዎች ግን የሚለቁት ሙዚቃ ሳይቀር አይለያይም። ያንን የደርግ ርዝራዥ በለው፣ ቁረጠው፣ ፍለጠው የሚል ነው ሲተረጎም። አንዳንድ ጊዜ አንድ እንግዳ ከሰማይ ዱብ ቢል። የትግራይ ቴሌቪዥንን በማየት ብቻ የ17 ዓመቱ የትጥቅ ትግል እንዳላለቀ ሊሰማው ይችላል እላለሁ። አሁንም ቦምብና ዝናር የታጠቀ ዘፋኝ ነው ቲቪውን የሞላው። እራት እየተበላ መትረየስ የሚተኩስ ታጋይ ነው የሚታየው። በአውድ ዓመት የባሩድ ሽታ ነው ከቴሌቪዥን የሚወጣው። በትግራይ ጭቆ ነው የከፋ ነው። የህዝቡ ጥያቄ ቢያንስ የአዲስ አበባን ያህል ዲሞክራሲ እንኳን ቆንጥራችሁ ስጡን የሚል ነው። ትግራይ ከኤርትራ የምትለየው መንግስት ባለመሆኗ ነው። አፈናው ግን ተመሳሳይ ነው። ኤርትራ ከትግራይ የምትለየው በስብሰባም ቢሆን መንግስትን መተቸት አለመቻሉ ነው። ምስጋና ለፈጣሪ፣ በትግራይ ስብሰባ ላይ መተቸት ለጊዜው ሙሉ በሙሉ አልቆመም። በሁለቱም ሀገራት ያ ከአፈና ለመውጣት የተደረገው መራር ትግል በሌላ አፈና ተተክቷል። አንድም የግል ጋዜጣም ሆነ መጽሔት በትግራይ ክልል የለም። አሁን አሁን መንግስትን ለማማት የሚመቹ ቦታዎች ሁሉ ስለተዘጉ በቤተሰብ የሚወራ ህዝባዊ ሐሜት የቢቢሲን ያህል ተአማኒነት ያገኛል። ለምሳሌ ከወር በፊት በተካሄደ የህወሓት ጉባኤ ህዝብ አንዳች ተአምር ይፈጠራል ብሎ ተስፋ አድርጎ ነበር፤ አልተሳካም። ነገር ግን በጉባኤ ውስጥ ማን ምን እንዳለ እንኳን የሚናገር ሚዲያ የለም። መረጃዎች ሁሉ ከቤተሰብና፣ ከዘመድ ፓርቲ ውስጥ ከተሰገሰጉ የአጎትና የአክስት ልጆች፣ ከአማቾች ወዘተ እንጂ ከሚዲያዎች የሚገኝ ጠብታ ዜና የለም። መብራት በፈረቃ፣ ውሃ በቦቴ፣ መልካም አስተዳደር በቲቪ ብቻ የሚያገኘው ሕዝብ ታዲያ መላ ጠፍቶታል። አንድም ተስፋ የሚጥልበት አማራጭ ተቃዋሚ ፓርቲ ባይኖርም ከአብራኩ የወጡ የገዛ ቀሽም መሪዎቹ ግን አንድ ቀን ይሰሙኝ ይሆናል ብሎ ተስፋ ያደርጋል። በጉባኤው አንድ የሃይማኖት አባት እሳት ያልፈራ ሕዝብ እናንተን የሚፈራ ይመስላችኋል? በማለታቸው ዘንድሮ ጉድ ይፈላል ብሎ አሰፍስፎ ቢጠብቅም አንዳች ነገር ጠብ ሳይልለት አልፏል። ከመጨረሻው የህወሓት ጉባኤ ዘግቴውን ቢሆን አፈት ልከው በወጡ የህዝብ ሀሜቶች መሰረት ያለመቻል ቁንጮ የሚባሉት አቶ አባይ ወልዱ የዘነበባቸው የትችት አረር በያዙ ስልጣን ብዙም የሚያዘልቃቸው አለመሆኑን እንድንገምት የሚያደርጉ ናቸው። ምናልባት ከሚቀጥለው የህወሓት ጉባኤ በፊት ሰውየው የደቡብ ሱዳን አምባሳደር ሆነው እንደሚሸኙ ይገመታል። የቀድሞው የክልሉ ምክትል ፕሬዚዳንትና የመቀሌ ዩኒቨርሲቲ የቦርድ ሊቀመንበር እንዲሁም የኤፈርት አስተዳዳሪ አቶ አባዲ ዘሙ ከዓመታት በፊት በተመሳሳይ መንገድ በግምገማ ከቆሰሉ በኋላ ነበር ወደ ካርቱም በአምባሳደርነት መልክ የተላኩት። አሁንም ተመሳሳይ ሁኔታ ሊከሰት እንደሚችል የሐሜት ቤተሰቦች ይጠረጥራሉ። እርግጥ ነው በኢህአዴግኛ አምባሳደር መደረግ ማለት ሶስት ነገር ማለት ሊሆን ይችላል። አንዱ ፖለቲከኛው አሳርፉኝ፣ ደከመኝ፣ በቃኝ የሚል ጥያቄ ሲያቀርብ የሚሰጠው ልዩ የጡረታ መብት ነው። የቱርኩ አያሌው ጎበዜ በዚህ ረገድ ተጠቃሽ ናቸው። ሁለተኛው የሕክምና ፈቃድ መስጫ ወረቀት ተደርጎም ይታያል። የቀድሞ የአዲስ አበባ ከንቲማ አቶ ኩማ ደመቅሳ በጀርመንና አካባቢዋ ብዙውን ጊዜያቸውን የሚያሳልፉት ከሐኪሞች ጋር ሲሆን በትርፍ ጊዜያቸው ደግሞ ፋርማሲ ቤት ይዘዋወራሉ ይላሉ ሐሜት ቤተሰቦች። ሦስተኛው የአምባሳደርነት ሹመት ከዋናው የትወና መድረግ ገሸሽ የማድረጊያ ስልት ተደርጎ ይወሰዳል። የአሜሪካው ተወካያችን ግርማ ብሩ በዚህ ረገድ ተጠቃሽ ናቸው። አቶ ግርማ በእርግጥ ከፓርቲ ፍላጎት ብቻም ሳይሆን በግላቸውም ቢሆን ገለል የማለትና ራሳቸውን የማስተመም ለራሳቸው ጊዜ የመስጠት ብለውም ከጊዜ ወደ ጊዜ እያሽቆለቆለ የመጣውን ጤናቸውን የመንከባከብ ፍላጎት ስለነበራቸው አምባሳደርነቱን በደስታ እንደተቀበሉት የሐሜት ቤተሰቦች አረጋግጠውልኛል ጓድ ግርማ ብሩ ከዓመታት በፊት መቶ አለቃ ግርማ ወልደ ጊዮርጊስ እንዲተኩ ታጭተው አለመፍቀዳቸውን አሁን ደግሞ አዲስ በሚዋቀረው ካቢኔ ዕድሜ የጠገቡን የገንዘብ ሚኒስትራችንን አቶ ሶፊያን አህመድን እንዲተኩና የገንዘብና ኢኮኖሚ ሚኒስትርነቱ እንዲረከቡ ሐሳብ የቀረበላቸው እንደሆነና ሆኖም ለዚህ ቁልፍ ሥልጣን እምብዛም ፍላጎት እንዳላሳዩ ምንጮች ጠቁመዋል። አቶ አባይ ወልዱም በቅርቡ የደረሰባቸው የግምገማ ናዳ ተከትሎ የአምባሳደርነት ሹመት እንደሚጠብቃቸው ይገመታል። ምናልባት ስፍራውን ዶክተር አዲስ ዓለም ባሌማ ይዙታል የሚል ግምትም አሳድሯል። ችግሩ የሚሆነው ዶክተር አዲስ ዓለም በአምናው ሀገር አቀፍ ምርጫ የክልል ምክር ቤት ሳይሆን የተወካዮች ምክር ቤት አባል ተደርገው መመረጣቸው ነው። ይህ የሕግ አግባብ የማይፈቅደው ከሆነ ዶክተር አዲስ ዓለም በምክትልነት ቆይተው በኋላ የአባይ ወልዱን ቦታ ይይዙ ይሆናል ይላሉ የሕዝብ ሐሜቶች። በሌላ በኩል የቆሙ የሕዝብ ሐሜቶች ደግሞ ኢህአዴግ ደካማ ብቃት ያላቸውን ግለሰቦች በስልጣን ማቆየቱ አዲስ ነገር ነውን ሲሉ ይጠይቁና የቀድሞውን የክልሉን ርዕሰ መስተዳደር ሀለቃ ጸጋይን በአብነት ይጠቅሳሉ። በእነርሱ ግምት አቶ አባይ ለመጪው አምስት ዓመታት በተለመደው ደካማ አፈጻጸምና የህዝብ ጥላቻ በሰላምና በጤና ስልጣን ላይ ይቆያሉ። አቶ አባይ የአክሱም አካባቢ ተወላጅ ሲሆኑ ወደ ክልላዊ ስልጣን የመጡት አክሱም ዞን አስተዳዳሪነት ደካማ አፈጻጸም ካሳዩ በኋላ ነው። ወንድማቸው አቶ አለም ወልዱ ትምህርት አቋርጠው ትግሉን ከተቀላቀሉ ጥቂት ነባር ህወት አባላት አንዱ ነበሩ። ለረጅም ጊዜም በአስመራ የኢትዮጵያ አምባሳደር ሆኖ አገልግሏል። በአሁኑ ጊዜ ወንድማቸውንም ሆነ ፓርቲያቸውን ዓይናቸውን ላፈር ብለው የተቃዋሚን ጎራ ተጠግተዋል። 12ኛውን የፓርቲውን ጉባኤ የታደሙ ምንጮች እንደሚሉት ከሆነ አቶ አባይ ስድስት ቀናት በቆየው ግምገማ በአቅም ማነስ መልካም አስተዳደርን ባለማስፈንና በደካማነት ክፉኛ ተብጠልጥለዋል የቀድሞው የክልሉ ፕሬዚዳንት አለቃ ጸጋይ እንኳን የዚህን ያህል ብቃት ማነስ አልተወነጀሉም ነው የሚባለው በተለይም የትግራይ ባለ ሀብቶች ክልላችንን እንዳናለማ አንቀው ይዘውናል ይሏቸዋል አቶ አባይ የትግራይ ባለ ሀብቶች ቁንጮ የሆኑት የራያ ቢራው አቶ ዳዊት ገብረ እግዚአብሔር የህወሀት ስብሰባ ከመጀመሩ ጥቂት ሳምንታት ቀደም ብሎ በአይጋ ፎረም በአሜሪካ ድምፅና በሪፖርተር ጋዜጣ ላይ አቶ አባይ ወልዱን አብጠልጥሏል ሊያውም ተከታታይና የተቀነባበረ በሚመስል ሁኔታ ባለሀብቱ በተለይ ለአሜሪካ ድምፅ የትግርኛው ክፍል ቀርበው በሰጡት ቃለ መጠይቅ 150 ሚሊዮን ብር ይዤ የወጣቶች ማዕከል በአድዋ፣ አክሱምና መቀሌ ለመገንባትና በስጦታ ለማበርከት ብጠይቅም ተቀባይነት አላገኘሁም። ሌሎች ክልሎች ባለሀብቶችን በባትሪ ፈልገው ያመጣሉ። የእኛ ክልል ግን በበሰበሱ ኃላፊዎች የተነሳ አልሚዎችን ይገፋል። በዓለም ላይ የባለ ሀብትን ስጦታ አልቀበልም ያለ ብቸኛ ክልል የትግራይ ክልል ይመስለኛል። ለመሆኑ አንድ አስተዳደር ለ24 ዓመታት ንጹህ ውሃ ማቅረብ ካልቻለ ለምን በስልጣን ላይ ቆያል? ሲሉ ተሳልቀዋል። በአይጋ ፎረም ላይ ደግሞ ከዚህም የከፋ ይሰንዝረዋል። ከትግራይ ተወላጅ እንዲህ አይነት ከሰይፍ የሰላ ግልጽ ትችት በገዢው ፓርቲ ላይ ሲሰነዘር ምናልባትም ከቅርብ ጊዜ ወዲህ የመጀመሪያ መሆኑን ነገሩን አዲስ ያደርገዋል። አቶ ዳዊት ለምሳሌ እንዲህ አሉ። እኔ ስሰማ የትግራይ ሕዝብ ጀግና ነው ይላሉ። የትግራይ ሕዝብ ዛሬ ጀግና አይደለም። ጀግና ሕዝብ ለመብቱ ይታገላል። ኤርትራውያንም ራሳቸውን ጀግኖች ነን ይላሉ፣ ግን ኢሳይያስ ቀጥቅጦ ነው የሚገዛን ይሉሃል። እና የሚቀጠቅጥህን ማስወገድ የማትችል ከሆነ የምን ጀግንነት ነው? አቶ ዳዊት በትግሉ ጊዜ የህወሓት የጦር መሳሪያ አቅራቢ የነበሩ ሲሆን በአሁኑ ወቅት ደግሞ ትልልቅ የመከላከያ ግዢዎች አቅራቢና የቢሊዮን ግብይቶች ደላላ፣ የመድኃኒት አስምጪ፣ የናሽናል አየር መንገድ ባለቤት፣ በጅቡቲ ሙሾ አይላንድ የሪዞርት ባለቤት፣ የዳዊት ወርቅ ማዕደን አምራች ባለቤት ናቸው። አዘውትረው ለጋዜጠኞች እንደሚሉት የሀብቴን ዝርዝር አላውቀውም የማስታውሰውን ብቻ ነው የምነግራችሁ ዝርዝሩ ብዙ ነው ምን ያደርግላችኋል ብለው በድፍረት የሚናገሩ አዲስ ክስተት ናቸው። መቀመጫቸው ዱባይ ሲሆን በግለሰብ ደረጃ ለህዳሴው ግድብ ትልቁን የገንዘብ መጠን ያበረከቱትም እርሳቸው እንደሆኑ ይነገራል። የአሜት ቤተሰቦች ከአቶ ዳዊት ጀርባ ያሉት ቡድኖች የአርከበ ደጋፊዎች እንደሆኑ በሙሉ እርግጠኝነት ይናገራሉ። ግለሰቡ ጠንካራ ጋዜጣዊ መግለጫ እንዲሰጡ የተደረገበት ወቅት በአጋጣሚ ሳይሆን ታስቦበት ጭምር ነው። የአቶ ዳዊትን የሰላ ትችት ተከትሎ የትግራይ ማህበራዊ ሚዲያዎች አባይ ወልዱን ቦጫጭቀዋል። በትግራይ ወጣቶች ዘንድ ከረጅም ጊዜ በኋላ ከፍተኛ ያሉታዊ የዘመቻ በአንድ ግለሰብ ላይ በመካሄዱ አቶ አባይ ከጉባኤ ይተርፋሉ ያለ ማንም አልነበረም። ነገር ግን የታሰበው አልሆነም። የሐሜት በሰዎች የደረሱበት መረጃ እንደሚጠቁመው የማዕከላዊ ኮሚቴ ምርጫ ከተደረገ በኋላ ወደ ስራ አስፈጻሚ ምርጫ ከመገባቱ በፊት አቶ አባይ ወልዱ ዶክተር ደብረ ጽዮንን ይቅርታ፣ አንድ ጊዜ በግላ አነጋግር እፈልጋለሁ በማለት ከአዳራሽ ይዘዋቸው በመውጣት የፓርቲውን ፕሬዚደንትነት አንተ እንድትይዘው እፈልጋለሁ፣ ሁሉም ነገር ቢቀርብኝ ይመርጣለሁ እኔ ምክትል ሆኜ መቆየት ይሻለኛል ብለው መማጸናቸውን ሆኖም ዶክተሩ የሰውየውን ጥያቄ በእጄ እንዳላሉት የሐሜት ምንጮች ይጠቁማሉ። በዚህ ብዙ ለውጦች በተጠበቁበት ስብሰባ የማዕከላዊ ኮሚቴ ምርጫ ላይ የመጨረሻውን ዝቅተኛ ድምፅ ያስመዘገቡት የመቀሌ ዩኒቨርሲቲው ፕሬዝዳንት ዶክተር ክንደያ እንደሆኑ ይታወቃል። ዶክተሩ ለትልቅ አገር አቀፍ ስልጣን ሲጠበቁ በአጭር የቀሩበት ሚስጥር አንድ ወጣት የህወሓት ካድሬ በሰነዘረባቸው የሰላሂስ እንደሆነ ምንጮች አረጋግጠዋል። የሚገርመው ይህ ካድሬ ነባር ታጋይ እንኳን አይደለም፣ እዚህ ግባ የሚባልም አልነበረም። ነገር ግን ደፋርና የሚሰማውን ከመናገር ወደ ኋላ የማይል ሰው ነው ይሉታል በቅርብ የሚያውቁት። ይህ ሰው በተለምዶ አንድን ዩኒቨርሲቲ በቅርበት እንዲሰልሉ ከደህንነት መስሪያ ቤት ከሚመደቡ አራት ቁልፍ ወጣት ካድሬዎች አንዱ ነው። እንደሚታወቀው እያንዳንዱ ዩኒቨርሲቲ ውስጥ ቢሮ ሳይኖራቸው እየተንከላወሱ የሚኖሩ አንዳንዴ፣ በረዳት ምሩቅ መምህርነት፣ ሌላ ጊዜ ደግሞ በተመራቂ ተማሪነት፣ ሌላ ጊዜ ደግሞ የካፌ አስተናባሪ መስለው የሚመደቡ አራት ቁልፍ የደህንነት ሰዎች ይገኛሉ። ይህም የሚሆነው ዩኒቨርሲቲዎች የዓመፅ መነሻዎች ሊሆኑ እንደሚችሉ ስለሚታመንና አመፆችም ደግሞ ብሔር ተመስርተው የሚቀጣጠሉ ከመሆናቸው ጋር አራቱ የደህንነት ቁንጮዎች ከኦህዴድ፣ ከብአዴን፣ ከደሂዴን እና ከህወሓት እንዲሆኑ ይደረጋል። በእስካሁንም ቆይታ ይህ መዋቅር ውጤታማ ስራ ሰርቷል ተብሎ ይታመናል። ታዲያ ይህ የህዋት ምድብ የደህንነት ሰው በጉባኤው ላይ ዶክተሩ ለማዕከላዊ ኮሚቴ አባልነት በሚጠቁሙበት ሰዓት በፍጥነት የተቃውሞ እጁን በማንሳት የ24 ሰዓት ውሎና አዳራቸውን ለታዳሚ በመተረክ እንዳይድኑ እንዳይሽሩ አድርጎ ገመገማቸው። እውነት እውነት እላችኋለሁ እኚህ ሰው ከውስኪ የሚተርፍ ሰዓት የላቸውም። የፓርቲያቸውን መተዳደሪያ ደንብ እንኳን አያውቁትም የፓርቲን ስራ በትርፍ ሰዓታቸው እንኳን ለመስራት ጊዜያቸው በመዝናኛ የተወጠረ ነው ብሎ ከሺህ በሚልቅ ታዳሚ ፊት ተሳለቀባቸው። የሐረማያና የጀርመን ምሩቅ የሆኑት ዶክተሩ በወቅቱ እምብዛም ራሳቸውን ለመከላከል ያደረጉት ጥረት እንዳልነበር የተዘገበ ሲሆን፣ ቀኝ እጃቸውና የዕድሜ ዘመን ወዳጃቸው የሆኑት የህወሓት ድርጅት ዋና ጸሐፊ አቶ ቴድሮስ አጎስ ግን በተቻላቸው ሁሉ ሊከላከሉላቸው ሞክረዋል ይላሉ ምንጮች፣ እምብዛም ባይሳካላቸውም። አቶ ቴድሮስ አጎስ ከኤርትራዊ አባትና እናት የተገኙ ሆኖም መቀሌ ተወልደው ያደጉ ነባር የህወሓት ታጋይና የመቀሌ ዩኒቨርሲቲ የቦርድ ሊቀመንበር ሲሆኑ ከዶክተር ክንደያ ጋር እጅና ጓንት ሆነው ለዓመታት ዘልቀዋል። ግለሰቦቹም በቅርብ የሚያውቋቸው ሐሜተኞች እንደሚሉት ከፍቅራቸው የተነሳ አንድ ራያ ቢራ ለሁለት ይጠጣሉ ይሏቸዋል። በተለይ ሁለቱን የህወሓት ሰዎች ፍቅር ያጣመረው ዘና ማለትን መውደዳቸው ነው ይላሉ ሐሜት ዘጋቢዎች። በተደጋጋሚ ብቻም ሳይሆን በእያንዳንዱ ምሽት አብረው በመሆን ህዝብ በሚበዛባቸው ስፍራዎች ሳይቀር ከቀያይ ሴቶች ጋር መዝናናት ነፍሳቸው እንደሆነ ይነገራል። ይህም ህወሓትን ውድብና እያለ በሚያቆላምጠው ሰፊ ህዝብ አይን ውስጥ ሳይከታቸው አልቀረም። ሆኖም የዶክተሩና የአቶ ቴዎድሮስ ፍቅር በዚህ ብቻ የሚወሰን አይደለም። ቅርበታቸውን ለማስረዳት ሐሜተኞች አንድ ጉልህ ማሳያ ደጋግመው ያነሳሉ። ትምህርት ሚኒስቴር ከጥቂት ዓመታት በፊት በከፍተኛ መዋለ ንዋይ ወደ አገር ውስጥ ያስገባቸው ሁለት ጀርመናዊ ዩኒቨርስቲ ፕሬዚዳንቶች ለአዳማና ለመቀሌ ዩኒቨርሲቲዎች ተመድበው እንደነበረ ይታወቃል። ያለመታደል ሆኖ ሁለቱም ብዙ አልቆዩም። በአገሪቱ የፖለቲካና የትምህርት አመራር አዝነው ነው በግፍ ወደ አገራቸው እንዲመለሱ ሆኗል። ለመቀሌ ዩኒቨርሲቲ የተመደቡት ጀርመናዊ ዮሃይም ሄዚግ ላይ የተሠራው ድራማ ግን በቀጥታ ከዶክተሩና ከአቶ ቴዎድሮስ ጋር ይገናኛል በአስገራሚነቱ ወደር የለውምም፣ ይላሉ ታማኝ ሐሜተኞች። ነገሩ እንዲህ ነው። የዋሁ ጀርመናዊ ፕሬዝዳንት ዩኒቨርሲቲውን ለወራት ከገመገሙ በኋላ ለአስተዳደር አይመጥኑም፣ ለለውጥ ብቁም ዝግጁም አይደሉም በማለት በአንድ ደብዳቤ ዶክተሩን ከምክትል የአካዳሚክ ፕሬዝዳንትነት ያነሷቸዋል። ይህ የሰውየውን የፖለቲካ ጡንቻ ባለመረዳት የፈጸሙት ስህተት ነበር። በምላሹ ዶክተር ክንዳያ ቀኝ እጃቸው ለሆኑት ለዩኒቨርሲቲው የቦርድ ሊቀመንበር ቴዎድሮስ አጎስ ስልክ በመምታት የሆነውን ድፍረት ይነግሯቸዋል። አቶ ቴዎድሮስ የጀርመናዊውን ውሳኔ ለማስቀልበስ ሙከራ ቢያደርጉም ትዕዛዝ የሚቀበለው ከትምህርት ሚኒስቴር ብቻ እንደሆነ ተነግሮኛል በማለት ጀርመናዊው ቼክ ይላሉ። የትምህርት ሚኒስትሩም ሆነ ምክትላቸው ዶክተር ካባ ኦርጌሳ ደግሞ ጀርመናዊ በስልጣኑ በተቻለ መጠን ጣልቃ ላለመግባት አስቀድሞ በተፈረመ የመግባቢያ ሰነድ ምክንያት ይሁን በሌላ ብቻ ለውሳኔ ይዘገያሉ። ይህ ያሳሰባቸው አቶ ቴዎድሮስ ሌላ ዝቅ ያለ ስልጣን ባለው የትምህርት ሚኒስቴር ባልደረባና የህዋት ሹመኛ በሚስጥር በተጻፈ አስቸኳይ ደብዳቤ ጀርመናዊውን ለፈጸሙት ድፍረት የተሞላበት ተግባር ይቅርታ እንዲጠይቁና ዶክተሩንም ወደ ስልጣናቸው እንዲመልሱ ይጠይቋቸዋል። ፈረንጁ እየሆነ ባለው ነገር ከፍተኛ መደናገጥ ውስጥ ገብተው ከቀናት በፊት ሾመዋቸው የነበሩትን ሰው አንስተው ዶክተር ክንደያን ወደ ቦታቸው መመለሳቸውን የሚገልጽ ደብዳቤ በዩኒቨርሲቲው የአስተዳደር ቢሮ ሰሌዳ ላይ በጉልህ ጽፈው ይለጥፋሉ። እየሆነ ባለው ድራማ የዩኒቨርሲቲ ማህበረሰብ መገረሙን ተከትሎ ጥያቄ እንዳይነሳ አቶ ቴድሮስ ሌላ አስገራሚ እርምጃ ይወስዳሉ። አቶ ቴድሮስ እየጎላ የመጣውን የዩኒቨርሲቲውን ማህበረሰብ ጉርምርምታ ጭጭ ለማድረግ ለጀርመናዊ ፕሬዚዳንት አጭር ትዕዛዝ ነገር ያስተላልፉለታል። በፈቃዳቸው ራሳቸውን ከፕሬዚዳንትነት እንዲያገሉ፣ ለማግለላቸው ምክንያትም ከፍተኛ የጤና መቃወስ እንደ ምክንያት እንዲጠቅሱ በ72 ሰዓታትም ከሀገር እንዲለቁ የሚል ነው። አማራጭ ያልነበራቸው ጀርመናዊ በተባሉት መሰረት ሁሉንም ነገር ፈጽመው በ72 ሰዓታት ውስጥ አገር ለቀው ወጥተዋል። ትምህርት ሚኒስትሩም ሆነ ሚኒስትር ዴታው ስለ ጉዳዩ የህወት ሰዎችን ማብራሪያ ለመጠየቅ እንኳን ባለመድፈራቸው ዶክተር ክንደያ በአንድ ምሽት የፕሬዝዳንትነቱን ስፍራ ያለምንም ተቀናቃኝ እንዲቆናጠጡ ሆነዋል። በህወት ጉባኤ ታዲያ እኚህ ሀያል ዶክተር ከፍ ዝቅ መደረጋቸው ሳይንስ በጉባኤው ታሪክ ዝቅተኛውን ድምፅ በማግኘት ተሰናብተዋል። የሁል ጊዜ አጋራቸው አቶ ቴዎድሮስ አጎስ በበኩላቸው በዕድሜ ምክንያት ከፓርቲው ማዕከላዊ ኮሚቴ አባልነት ተሰናብተዋል። በአንጻሩ ሁለቱን አባላት ጨምሮ የክልሉን ፕሬዝዳንት አቶ አባይ ወልዱን አምርሮ ከሚታገሉ ከፍተኛ አመራሮች አንዱና ዋነኛዋ ሴት ታጋይ ወይዘሮ ፈትለውር ገብረ እግዚአብሔር ከብዙ ዓመታት በኋላ ለመጀመሪያ ጊዜ ለዚያውም በከፍተኛ ድምፅ የፖሊስ ቢሮ አባል ለመሆን መብቃታቸው በህወሀት የኃይል ሚዛን ላይ ለውጥ ይኖራል ተብሎ ይጠበቃል። የባህላ ሀብቱ የአቶ ዳዊት ገብረ እግዚአብሔር እህት የሆኑትና በቅጽል ስማቸው ሞንጆሪኖ በሚል የሚታወቁት ወይዘሮ ፈትለወርቅ የተሰማቸውን ፊት ለፊት በመናገር አድናቆትና ክብር ያገኙ ደርባባ ሴት ናቸው። በአንድ ቀደም ባለ የህዋት ጉባኤ ላይ ተናግረውታል ተብሎ በተደጋጋሚ ከሚነሳላቸው ጉዳይ አንዱ በዶክተር ክንደያና በቴዎድሮስ አጎስ ላይ የሰነዘሩት ስላቅ ነው። አቶ ቴዎድሮስና ዶክተሩ በአንድ መድረክ ላይ የሴቶችን ተሳትፎ ስለማጎልበት ሽንጣቸውን ገትረው እየተቀባበሉ ሲሟገቱ ያስተዋሉት ወይዘሮዋ ሳቋቸውን መቆጣጠር ያቅታቸዋል። ኋላ እንደምንም ሳቃቸውን ከገቱ በኋላ ማይክሮፎኑን በመቀበል እናንተም ስለ ሴቶች መብት ታወራላችሁ፣ በሉ የትግራይ ሕዝብ እንዳይሰማችሁና በሳቅ እንዳይሞት። ለነገሩ ሴቶችን ከኔ የበልጥ እናንተ በቅርበት ታውቋቸዋላችሁ ውሎና አዳራችሁ ከእነርሱ ጋርም አይደል በማለት የቀድሞ ጠቅላይ ሚኒስትርን ጭምር ያስፈገገ ትችት መሰንዘራቸው ይነገርላቸዋል። በሕወሓት መንደር ሐሜተኞች ብዙ ያወራሉ። አቦይ ስብሃት ሁለት ወጣት ያላማጣ ተወላጅ ካድሬዎችን ማለትም ጌታቸው ረዳና አቶ ዛዲግ አብርሃን ወደ ማዕከላዊ ኮሚቴ አስርጎ የማስገባት ጥቆማ አሰጣጥ ላይ በሰሩት መጠነኛ ስህተት በከፊል አለመሰካቱንና አቶ ዛዲግን በዚህ ቅር መስተኛታቸውን አቦይ በበኩላቸው ፓርቲው አሁንም በሴት ቀሚስ ስር ወድቋል እያሉ ወይዘሮ አዜብን ለማግለል የፈጠሩ ሴራ እምብዛምም አለመስራቱን ይልቁንም ወይዘሮዋ ከዶክተር ደብረጽዮን ቀጥሎ ሁለተኛውን ከፍተኛ ድምፅ መቀዳጀታቸውን የአምባሳደር ስዩም መስፍንና የዶክተር አርከበ የሁልጊዜ ጥያቄ የሆነው የመለስ ራዕይ እያላችሁ አታደንቁሩን ጥያቄ በጉባኤው ተቀባይነት አለማግኘቱን የሕዝብ ሐሜቶች መስክረዋል። ከሁሉም ከሁሉም ግን በጉባኤው ላይ ከፊት ረድፍ ተቀምጠው የነበሩት ዶክተር ቴዎድሮስ አድሃኖም አንዲት ቃል እንኳን ትንፍሽ ሳይሉ ከዚህ ወገን ይሆኑ ከዚያኛው ፍንጭ ሳይሰጡ ስልካቸው ላይ እንዳቀረቀሩ የስድስት ቀናቱን ጉባኤ ማጠነቃቃቸው የትዊተር ሚኒስትር ለሚሏቸው ሐሜተኞች ሌላ የሐሜት በር እንዲከፍቱ አስችሏቸዋል። ሰናይ የሐሜት ዘመን ይሆንላችሁ። ገብረ እግዚአብሔር አድና ከሕወሓት መንደር ይህ O Azimari é